ከፊታችን ጥር 12 2009 ዓመተ ምህረት እስከ ጥር 11 2013 ዓመተ ምህረት ለሚመጡት አራት ዓመታት የዩናይትድ ስቴትስን መንግስት የሥራ አስፈጻሚ ክንፍ የሚመራውን 45ኛውን የዩናይትድ ስቴትስ ፕሬዚደንት ዋና ሥራ አስፈጻሚ ና የሀገሪቱ ጦር ኃይሎች ጠቅላይ አዛዥ ለመምረጥ ለሚደረገው ፉክክር ሁለቱ ዋና ዋና ፓርቲዎች በየራሳቸው የሚወክሉትን እጩ ለማውጣት ትንቅንቁ ቀጥሏል። ሪፐብሊካን ፓርቲው በአስራ ሰባት ተፎካካሪዎች መካከል የተጀመረውን ሩጫ አሁን ወደ አራት የፍጻሜ አቅራቢያ ሯጮች አድርሶታል በባለ ቢሊዮኖች ዶላሩ ቱጃር የቤቶች አናጺና ሻጭ የሆቴሎች የቁማር ቤቶች የጨርቃጨርቅ ፋብሪካዎች ባለቤትና የሌሎችም የብዙ የንግድ ስራዎች ባለቤት እስከ ቅርብ ጊዜም የቴሌቪዥን ፕሮግራም መሪ በነበሩት በዶናልድ ጄ ትራምፕ መሪነት የቴክሳስ ሴናተርና የፍሎሪዳ አቻቸው ቴድ ክሩዝ እና ማርኮ ሩቢዮ እንዲሁም የኦሃዮ ጠቅላይ ገዢ ጃን ኬሲክ ተከታትለው ወደ ፍጻሜው እየገሰገሱ ነው። በዲሞክራቲክ ፓርቲው በኩል ደግሞ ሂላሪ ክሊንተን በሚመሩት ምርጫ ከጠንካራው ተፎካካሪያቸው በርኒ ሳንደርስ ጋር ተናንቀዋል። የሜሪላንድ ጠቅላይ ግዛት የቀድሞ አገረ ገዢ ማርቲን ኦማሊ መንገዱ ሻካራ ጠባብና አቀበት ሆነባቸውና ራሳቸውን በጊዜ አሰናበቱ። የዲሞክራቲክ ፓርቲው እጩ ለመሆን 2383 የፓርቲ እንደራሴዎችን ድምፅ ማግኘት ያስፈልጋል። ሂላሪ ክሊንተን ግማሹን ያህል ጨብጠዋል። እስካሁን 1237 እንደራሴዎችን ዴሌጌቶችን ይዘዋል። ሳንደርስ ደግሞ 571 እንደራሴዎች ወይም ዴሌጌቶች አሏቸው። ወደ ሪፐብሊካን ፓርቲው ዞር ካልን ደግሞ የሪፐብሊካን ፓርቲ ዕጩ ለመሆን 1237 የፓርቲ እንደራሴዎችን ድምጽ ማግኘት ያስፈልጋል። እስከዛሬ በተሰጡት ድምጾች ቀዳሚው ዶናልድ ትራምፕ 458 ተከትለዋቸው ያሉት ክሩዝ 359፣ ሩቢዮ 151፣ ኬሲክ 54 ደለጌቶችን ወይም የፓርቲ እንደራሲዎችን ተከፋፍለዋል። በነገራችን ላይ በሪፐብሊካን ፓርቲው መካከል ያለው ትንቅንቅ በከፍተኛ ሁኔታ ግሎ እንደቀጠለ ነው ያለው። የኒው ጀርሲው ክሪስ ክሪስቲ የዚሁ የፕሬዝዳንታዊ ፉክክሩ የቀድሞ ተፎካካሪ የነበሩ ከ17ቱ መካከል ከዶናልድ ትራምፕ ጎን ቆመዋል። በቀድሞ ፕሬዝዳንታዊ ምርጫ በባራክ ኦባማ የተሸነፉት ሚት ራምኒ ማርኮ ሩቢዮን ምረጡ እያሉ ናቸው። ካርሊ ፊዮሪና እሳቸውም እንደዚሁ የሰሞኑ ተፎካካሪ ነበሩ። ከአስራ ሰባቱ አንዱ ነበሩ። የኤችፒ ኩባንያ መሪ ነበሩ። ቀደም ሲል ለቴድ ክሩዝ ድጋፋቸውን ዛሬ ሰጥተዋል። በጣም የጋለ ነው ሜዳው። ይህንን የዘንድሮውን የአሜሪካ ፕሬዚደንታዊ ምርጫ እንዲገመግሙልኝ በመሪ ስቴት ዩኒቨርሲቲ የኢኮኖሚክስ ፕሮፌሰር የሆኑትን ዶክተር ሰይድ ሐሰንን ጠይቄያቸው ነበር። ምን ያስባሉ ፕሮፌሰር? በጣም አስጸያፊ ነው። በነገራችን ላይ ለአሜሪካም ለሀገሪቱም የሚጠቅም አይደለም። በጣም የሚያሳይፍ ነገር ነው። ሪፐብሊካኖቹ ጥሩ ካንዲዴቶች አላቀረቡም፣ ብዙ ጊዜም ወሰዱ። የትራምፕ ጉዳይ በጣም የሚያስፈራ ነው። ለምንድን ነው የሚያስፈራው? አንደኛ ፖሊሲ ነገር ይሄን ይሄን ብሎ ይሄን አደርጋለሁ ብሎ የዘረዘረው ነገር የለም እና የሚጠቀምበት ቋንቋም መጥፎ ነው። ሁለተኛ ደግሞ አሜሪካኖችን የሚያጋጭ ነው። መልስ የለውም። አገር ስላላት ጥያቄ፣ የውጭ ጉዳይም ሆነ የውስጡ ጉዳይ በሚመለከት ምንም መልስ የለውም እና ህዝቡንም ደግሞ እንደዙ የሚያቀርብ ነገር ነው። መጥፎ ንግግር ያደርጋል ቋንቋውም ሁሉ ነገር የሚጠቅም አይደለም፣ መጥፎ ነው። ዶክተር ሰይድ መቼም ብዙ ሰው ነው ይህንን እያለ ያለው በዶናልድ ትራምፕ ላይ ብዙ ሰው ነው ቅሬታውን ተቃውሞውን እየገለጸ ያለው። ነገር ግን እየደገፋቸው እዚህ ቦታ ላይ ያደረሳቸውም ሰው ነው፣ የአሜሪካ ህዝብ ነው። የአሜሪካ የዲሞክራሲ ባህሪ ነው እዚህ ያደረሳቸው። እና ሰው እንደዚህ አይነት ነው የምንፈልገው መሪ ብሎ እዛ ካወጣቸው ለምንድን ነው አደገኛ እና አስቀያሚ የሚሆነው? የዲሞክራሲ ውጤት አይደለም? እና አደገኛ ቢሆንም ያለው አማራጭ እኔ አሁን አሁን ባለው ሁኔታ ስንመለከተው ያለው አማራጭ እሱ ሊያሸንፍም ይችላል። በነገራችን ላይ እንዲያሸንፍ ማድረገው እንጂ ነገሩን እሱ እንዳያሸንፍ አድርጎ እሱን ለመጥለፍ ማድረግ በጣም ለአሜሪካም የበለጠ አደጋ ነው እና ሕዝብ እስከመረጠው ድረስ መመረጥ አለበት። ዋናው ነገር የአሜሪካ ዲሞክራሲ መጠበቅ አለበት። ሕገ መንግስቷ መጠበቅ አለበት። የሕዝቡ መብት መጠበቅ አለበት እና ምንም ቢሆንም ማንወደው ቢሆንም የማይወደድ ቢሆንም ሪፐብሊካኖቹ፣ እሱ ካሸነፈ ያ ነገር መጠበቅ አለበት ብዬ አምናለሁ። ለሀገሪቱ ሎንግ ተርም አለው። ቀደም ብሎ ከመጀመሪያ ስተ መጨረሻ ድረስ ለሀገሪቱ የሚያዋጣው እሱን ካሸነፈ ማሸነፍ አለበት ባይ ነኝ በበኩል። ለመሆኑ ምንድን ነው ዶናልድ ትራምፕ እንዲህ አይነት በጣም አነጋጋሪ የሆኑ ነጥቦችን እያነሱ እየመጡ ይህንን ያህል የሪፐብሊካን ፓርቲውን አባላት ድጋፍ እያገኙ በውድድር ውስጥ መሪ እንዲሆኑ ያስቻላቸው ነገር ለምንድን ነው? ያንን ያህል ድጋፍ ከሪፐብሊካን ፓርቲው እያገኙ ያሉት? ከሰላሳ ከመቶ ከሰላሳ አራት ከመቶ በላይ ነው እያገኙ ያሉት ድጋፍ። ይህን ነገር ላመጣው የኢንካሚን ምን ትለዋለህ? የገቢ መዛባት የገቢ መዛባት ነው እና ብዙ ሰው ብዙ ሰው ድህነት አጥቆታል እና ሀብቱ ወደ ተወሰኑ ሰዎች ጋር ሄዷል። በዛ አንተ ስትመለከተው ሚስተር ሳንደርስ እና የትራምፕ ተከታዮች ደጋፊዎች አንድ ናቸው እና ያንን እንግዲህ ሌሎች የተወሳሰቡ ነገሮች አሉ። በአማም ስልጣን ከቆየ ሰባት ዓመት ሆኗል። ጥቁር ስለሆነ የማይወዱትም አሉ። የሚወለጅኑት እነዚህ ስራዎች ወጪ በተለይ ነው። በጣም ስኪልድ ያልሆኑ ሰዎች ስራቸውን ያጡ ደግሞ በጣም ስኪልድ ያላቸው እያያ የሚያያዩት ከዋሽንግተን ጋር እና ከኦባማ ጋርም ከሚያያዝ ነገር ነው። የእነሱን ቋንቋ ነው የሚናገረው፣ ፍራቻቸው የምናገረው እና የሪፐብሊካኖቹ ብቻ አይመስሉኝ። ምስል የሚደግፉት ሌሎችም አሉ፣ ነጮች አብዛኞቹ እንጂ በዲሞክራቶችም ኢንዲፔንዶች የሚደግፉታል። ማለት ሌላው ዶክተር ሰይድ እኚህ ሰው ይዘዋቸው የተነሱትና እያራመዷቸው ያሉት ወደዚህ ወደ ፕሬዝደንታዊ ንግግሩ ከገቡበትና ብዙ ድጋፍ እያገኙ ከመጡበት ጊዜ ጀምሮ እዚህ ሀገር የሚኖሩ ያልተመዘገቡ የተዘገቡ የውጭ ዜጎችን አስወጣለሁኝ የሚል አቋም አላቸው ሙሉ በሙሉ አስወጣለሁኝ ከሀገር ነው የሚሉት ወደ አስራ ሶስት አስራ አራት ሚሊዮን የሚሆን ሰው በዩናይትድ ስቴትስ እና በሜክሲኮ መካከል አጥር ገነባለሁኝ እያሉ ያንን ወጪ ሜክሲኮ ትከፍላለች እያሉ እየተናገሩ ነው ሙስሊሞች ወደ አሜሪካ እንዳይገቡ ይታገዱ ያለ ልዩነት ብለው እየተናገሩ ነው እና ሌሎችም እንደዚህ አይነት ግዙፍ የሆኑ አነጋጋሪና ከፋፋይ ናቸው የተባሉ በተለይ በራሱ በአሜሪካ ማህበረሰብ ውስጥ ሀሳቦችን እያነሱ ነው እየተወዳደሩ ያሉት። እና እንዲህ አይነት ግዙፍ ነገሮችን ፕሬዚደንት ሆነው ቢመረጡ ማሳካት ይችላሉ ብለው ያስባሉ። አይችሉም። በፍጹም ይችል አይደለም። አሜሪካ የአሜሪካ ኢኮኖሚ የሚንቀሳቀሰው መንገድ በመስራት ኢንፍራስትራክቸር በመስራት እና እርሻው ላይ የቤቶች በመስራት ላይ ያለው የሚያንቀሳቅሰው ሜክስካኖች ናቸው፣ ውጭ ሀገር ሰዎች ናቸው የሚያንቀሳቅሱት። ሊሆን አይችልም አሜሪካ እነዚህ ሰዎች ዜ የሚመጡበት ምክንያት እኛ ስለምንፈልጋቸው ነው፣ የአሜሪካ ኢኮኖሚ ስለሚፈልጋቸው ነው እና የፖለቲካ መጠቀሚያ ስለሚያደርገው እንጂ የአሜሪካ ተጠቃሚ ነች በእነዚህ ሰዎች ጉልበት እና አንደኛ፣ ሁለተኛ ደግሞ አሜሪካ ራሷ ከሁለት ነጥብ ሁለት ሚሊዮን እስረኛ አላት። ያንን እንኳ ሁሉ መደገፍ አቅቶናል ብዙ በስቶ ብናለ ሰማንያ ዘጠና ቢሊዮን ዶላር በየአመቱ እናጠፋለን። እስር ቤት ለማስቀመጥ ብቻ እንኳ ለዛ እንኳ ስለዚህ ውሸት ነው። ይሄን የሚናገረው ነገር የሚደረግም አይደለም ከአንጀቱም አይመስለኝም። ምን ማለቱ ነው ከአንጀቱ አይመስለኝም ማለት፣ አደባባይ ላይ ቆሞ እየተሟገቱ እንደማያደርገው ያውቃል። ይህንን የሰዎችን በውጭ ሀገር ስደተኞች፣ እዛ ሀገር ያሉትን የውጭ ሀገር ሰዎች፣ ሜክሲካኖች። ሰው ሲቸገርና ሲጨንቀው ሌላውን ይከሳል፣ ሌላውን ይጣላል፣ ሌላ የኔ የማይባለው የእሱ ዘር ያልሆነ ነገር ይጣላል። እና ይህ በዚህ ያንን ለመጠቀምና ለፖለት ከመጠቀሚያ ያብሎ ነው እንጂ ያለነሱ ቤት የሚሰራ ሰውዬ ነው። ሁልጊዜ የሚቀጥራቸው ሜክሲካኖች ናቸው እና በኋላ ከእውነቱ የሚናገር አይመስለኝ ምን ሰዎች የምንፈልጋቸው ናቸው፣ የአሜሪካ ኢኮኖሚ የሚፈልጋቸው ሰዎች ናቸው። ለነገሩ አሁን እርስዎ እንዳሉት በዲሞክራቶቹ በኩል የበርኒ ሳንደርስና በሪፐብሊካኑ በኩል የዶናልድ ትራምፕ ደጋፊዎች ተመሳሳይ ሽታ ያላቸው ናቸው የሚመስሉት። እና የአሜሪካ ምጣኔ ሀብት በተለይ ፕሬዚደንት ባራክ ኦባማ ወደ መንበረ ሥልጣኑ ከገቡ ጊዜ ጀምሮ ብዙ ለውጥን አሳይቷል ብለው የሚሟገቱ ሰዎች አሉ። በሌላ በኩል የእነዚህ የሁለት ሰዎች ደጋፊዎች ደግሞ አዝነዋል፣ ተቆጥተዋል፣ ለውጥ ይፈልጋሉ የሚሉ ጥያቄዎችን እያነሱ ነው እያንቀሳቀሱ ያሉት እና እነዚህም የፖለቲካ ሰዎች እየነካኩና እየኮረኮሩ ያሉት የፕሬዚደንት ኦባማን ያለፉ ሰባት አመታት ጉዞና አሁን እየተነሱ ያሉ ጥያቄዎች እነዚህ ሁለት ሰዎች እያነሱ ያሏቸውን ጥያቄዎች እንዴት ኖርሶ የሚያዩት እንግዲህ የኢኮኖሚ ድቀቱ በፈረንጆች አቆጣጠር የሁለት ሺ ሰባት ሁለት ሺ ስምንት ሁለት ሺ ዘጠኝ የደረሰው የፋይናንሽል ክራይሲስ የኢኮኖሚ በፕሬዚደንት ቡሽ ጊዜ የነበረው ነው የሚሉኝ ያ በዛ ጊዜ ከዛ ኦባማ የወረሰው እዛ የተነሳ ሀብቱ የተወሰኑ ሰዎች ጋር ኢኮኖሚ የተሻለው ቢመጣም ብዙ ነገር የተሻሻለ ቢሆንም ይህ አሁኖ የቀሩ ሰዎች አሉ፣ እና ፍራቻም ያላቸው ብዙ ሰዎች አሉ። የአሜሪካ ሀብት በተወሰኑ ሰዎችን እንዲጠቃለል ሁኗል። እነዚህ ደግሞ ሀብታም የሚሆኑ ሰዎች ከወል ስትሪት ጋር እና ከፖለቲካው ጋር ጠጋ ያሉ ሰዎች ናቸው። ሌላው ዋል ስትሪት የሚሉኝ የዩናይትድ ስቴትስ ትልልቅ ገበያዎች እና ኮርፖሬሽኖች ወገኖች ማዕከል ማለት ነው ማዕከል እና ከፖለቲካ ጋር የተጠጉ እነዚህ አንዱ ስራቸው እየከበሩ ያሉ። ስለዚህ ኢኮኖሚ ቢያድግም ድሆቹ ወይም የሚፈራቸው እና ድሃ የሆኑ ሰዎች ደግሞ ብዙ አለ እና አዛብቶታል። የዛ በዚህ የተነሳ በግራውን በኩል ያለው በቀኝ በኩል ያለው ተቆጥቷል እና የእነሱ ተከታዮ የትራምፕም ሆነ የአቶ ሳንደርስ ተከታዮች እነዚህ ሰዎች ናቸው፣ በተለይ በማኑፋክቸሪን በኩል ስራ ያጡ ፍራቻ ያላቸው ነው ናቸው። ስለዚህ ተመሳሳይ ናቸው የሁለቱም ሰዎች ተቀጣዮች። እስቲ ስለ ወግ አጥባቂነት ትንሽ ይንገሩን። ሪፐብሊካኖቹ የሚሟገቱት እኔ የተሻልክ ወግ አጥባቂ ነኝ ወይም እኔ የተሻልክ ኮንሰርቫቲቭ ነኝ እያሉ ነው። ምንድን ነው ይሄ ኮንሰርቫቲቭ ንቅናቄ፣ ይሄ ኮንሰርቫቲቭ ጥያቄ? እንግዲህ የችግሩ መርሰ ብዙ የሶሻል ጥይት ነው። አንደኛ የኢኮኖሚ ኮንሰርቫቲቭ ከሆኑ እኔም እንገነሱ ሆናለሁ። ለምሳሌ መንግስት ብዙ ባያወጣ፣ ብዙ ኢኮኖሚ ላይ ጠርቃ ባይገባ እንደዚህ ነግሮ ሰዎች የምንፈልጋቸው ናቸው ግን ሌሎቹን ለምሳሌ ስለ ጌራስ ምናምን የተመሳሳይ ፆታ ነገሮች የሰው የሰው መብትም የሚነካ ነገር ኮንሰርቫቲቭ የሚሉት ነገር እሱ እያመለጣቸው ነው። እና ሪፐብሊካኖቹ ነገሩ እያመለጣቸው እና ወደኋላ እየቀሩ ናቸው። እና በዚህ የተነሳ ትንሽ ወደኋላ ቀርተዋል። የሚያዋጣቸውም አይደለም። ወደፊት ጠቅላላ ፍጫው ላይ ወደፊትም ስንቀጥል እንደዚሁ ወደኋላ እየተጎተቱ ነው ማለት ይችላሉ። ዶናልድ ትራምፕ ሪፐብሊካን ፓርቲውን መወከል የሚያስችል ደረጃ ላይ ናቸው አሁን ብለው ያስባሉ። ዶክተር ሰይድ ተበታት ነው አ ሊወክል አይችልም። ለዚህም ነው አሁን ሪፐብሊካኖቹ ፓኒክ ሞድ ላይ ናቸው፣ በጭንቀት ላይ እና መረበሽ ውስጥ ነው ያሉት። እና የነሱን ሪፕዘንት አያደርግም እንድነሱ። ስለዚህ ይሄ ክሊኩ፣ በተለይ ይሄ ሪፐብሊካን ፓርቲውን የሚያሽከረክረው ሀይል ከነሱ ውጭ ነው፣ ፈርተዋል እና በዚህ የተነሳ እሱ ሪፕዘንት

ደግሞ በሪፐብሊካን ፓርቲ ውስጥ በጣም ትልልቅ የሚባሉ ስሞች፣ ፊቶች እየወጡ ሰሞኑንም በሚስተር ትራምፕ ላይ አንዳንድ የነቀፌታ ንግግሮችን እያደረጉ ነው ያሉት እንደነ ሊንዚ ግራሃም፣ እንደነ ጆን ማኬን፣ እንደነ ሚትራምኒ አይነት ሰዎች ግን ተጽዕኖ ያመጣሉ ብሎ ያስባሉ። እነዚህ ሰዎች በዶናልድ ትራምፕ ደጋፊዎች ላይ ያመጡ ነበረ። አሁን ግን ጊዜው ዘግቶባቸው አልመስለኛል። ዘገየባቸው፣ አምልጧቸዋል እና አልመሰላቸውም። እሱም ዶናልድ ትራምፕም እስከ ቅርብ ዘግ ድረስ እንዲያው ለቀልድ መሰል መስለኛል ያመነበት አልመስለኝ ነበር። አሁን ነው አመነው ማሸ ሊያሸንፍ እንደሚችል። ምናልባት በእኔ አስተሳሰብ ሶስት ወር ሁለት ወር በማ እ ማሸነፍ እንደሚችል ያወቀው እንዲያው ለቀልድ ነበር ለቢዝነሱ ነበር ያደረገው ባይኔ በበኩል ያመነበ አይመስለኝም። አሁን ግን እነሱም እንደዛ ነው፣ እንደዛ እየተታለሉ ቆዩና፣ አሁን ነገሩ አምለቷቸው፣ ሁሉ ነገር በእሱ እጅ ነው ያለው አሁን እና ያላቸው ነገር እንግዲህ ወደ ኮንቬንሽን ሲሄዱ መከፋፈልና ለመቀማት መሞከር ነው። እንደዛ ሲሆን ደግሞ በጣም ህዝቡ ያስቆጣሉ። ሉዝ ሉዝ ሲችዩዌሽን ያላቸው ሁሉም ነገር የምመቻቸው አይደለም። ባይነ ኮንቬንሽን የሚሉት ሐምሌ ውስጥ የሚያደርጉት የፓርቲያቸው ጉባኤም ነው ማለት ነው። የፓርቲያቸውን ተወካይ ለፕሬዚደንታዊ እጩነት የሚያወጡበትና የሚያሳውቁበት። እስቲ ወደ ዲሞክራቶቹ ደግሞ ዞር ልበልና በዚህ አመት ሪፐብሊካን እጩዎች ወደ አስራ ሰባት ደርሰው ነበር። አሁን ወደ አራት ወርደዋል። ዲሞክራቶቹ መጀመሪያም ሶስት ነበረ የነበሩት፣ አንዱ ለቀው ወጥተዋል እና ሁለት ብቻ ናቸው የቀሩት ሂላሪ ክሊንተን እና በርኒ ሳንደርስ ናቸው የቀሩት። የበርኒ ሳንደርስን አቋም ትንሽ እንፈትሽና ዴሞክራቲክ ሶሻሊስት ነኝ እያሉ ነው። እና ምን ያህል ተቀባይነት አለው በአሜሪካ ማህበረሰብ ውስጥ የእሳቸው አባባል። ፕሮግራሞቻቸውን ነግረውናል፣ የሚያደርጓቸውን ሀሳቦቻቸውን ነግረውናል፣ ስለ ጤና፣ ስለ ትምህርት ያላቸውን አቋም ነግረውናል። የበርኒ ሳንደርስ አስተሳሰብ ተመሳሳይነት ያለው ለምሳሌ አውሮፓ ውስጥ ስካንዲኔቪያን ካንትሪስ የሚባሉ አገሮች አሉ ሶሻል ዴሞክራሲ ዲሞክራቶች የእነሱ ተመሳሳይ ነው። ሰውየው የሚገፋ አለው ያ ነገር እዛ አሜሪካ ውስጥ። ካናዳን ማለት ነው በነገራችን ላይ ቱ ሰም ኤክስቴንት እና ያ ነገር አሜሪካ ይሰራል። ሊቀበሉት አይችሉም ግን ሀሳቡን ማድረጉ መግፋቱ ጥሩ ነው። የሀብት ልዩነትም ኢንታመልካዊት ማንሳቱ ጥሩ ነው። ወደ ጦርነት እየመገስገሱ እና አደጋ እንደሚያመጣ እነዚህ ነገሮች ሁሉ ማንሳቱ በጣም ቆንጆ ነው እና በነገራችን ላይ ልጅ አሁን ሁሉ በቴክስት እያደረገችልኝ እሱ አዎ የሳንዶስ ደጋፊ ነች። የእርስዎ ልጅ የእኔ ልጅ አኮልግን ያለችው ባንደር ብቻለች እየጨቀጨቀች የት ነው ያለችው? ማንደር ቢስናሽ ነው ያለችው። ማንደር ቢስ ነው። እርስዎ የማን ደጋፊ ነው? እኔ ከዲዮ ነኝ። አሁንቻ አፍንጫዬ እየገማኝ ቢሆን ለክሊንተን ቦታ አድርጋለሁ። እስቲ እንገሩኝ ስለ ክሊንተን፣ ለምንድን ነው እርስዎ ክሊንተንን የሚደግፉት? ኦባማ የጣላቸው መሰረቶች አሉ በብዙ ነገሮች፣ በአገሪቱ የጦር አማካሪ ሁኔታ፣ የኢኮኖሚ ሁኔታ፣ የመብት ጉዳይ፣ እነዚህ ነገር ሁሉ ልጅ የጣላቸው መሰረቶች አሉ። እና ወደፊት ደግሞ የሱፕሪም ኮርት ነው። እነዚህ ነገሮች ስትመለከተው ብዙ የጣላቸው መሰረቶች አሉ እነሱ መቀጠል አለባቸው። እነሱ እንዲታጠፉ አልፈልግም፣ ግን ክሊንተንም አልፈልጋት በኩል አንድ ሁለት ሶስት ነገሮች ናቸው። አንደኛው ሙስና ናት የገባ ሴትዮሮች እሱ አለ። ምንድን ነው እሱን ይንገሩኝ። ገንዘብ ተሰበስብ ነበር እና የገንዘብ እነዚህ ከዋል ስትሪት ካምፓኒዎች፣ በዋል ስትሪት ብቻ ሳይሆን ዋል ስትሪት እንኳን ሌሎችም የሚያደርጉት ነው ከውጭ ሀገር ከዲታተሮች ከእነ ሳኡዲ አረቢያ ከእነ ሚስተር አለም ሁሉ ተሰብስበዋል። አምስት ነው ሀያ ሚሊዮን ሁሉ ሰጥቷል እሱ እና ይሄ ሁሉ በጣም የሚዘገንና የሚገማ ነገር ነው። ለምን ጉዳይ ነው ለምን ጉዳይ ነው። ገንዘብ ሲሰበስቡ የነበረው ላይብረሪ የሚባላላቸው ፋውንዴሽን የሚባላላቸው ክሊንተን ፋውንዴሽን ለዛ ነው ሰበስቡ እና ታዲያ ለምን እሱ እንደ ኮራፕሽን ወይም እንደ ሙስና ይታያል? እነዛ የልማት ስራዎችን የግብረሰናይ ስራዎችን የሚሰሩባቸው፣ አለ አደለም? ማነው ይሄን የሚሰጠው? የሚሰጠው እኮ ዘራፊና ህዝብ ጨኳጅና በዝባጅ ነው። እዛ የሳውዲ አረቢያ ስንትም ሚሊዮን ህዝብ እየተራበ ለህዝባቸው እንደደርገው እንትን ማለት ለክሊንተን ይሰጣሉ እና ተዘርፎ ዘራፊዎች ናቸው። ለመዝሚቱ የዘራፊ ገንዘብ ነው የምትወስደው እሷ እና በጣም የሚዘገንን ነው። አክቹዋሊ በእኔ በኩል እኔ ስለ ኮረፕሽን ስለማጠና በጣም ይጨቀኛል። ሌላው ደግሞ ፎሬን ፖሊሲዋ ያው የባሏን ነገር ትከትላለች። የውጭ ጉዳይ ኦባማም እንደዚሁ አስቀይሞኛል። እና ያ ነገር አለ እንግዲህ የአሜሪካዊ አሜሪካዊ ነኝ በዜግነት የአሜሪካዊ ይሆኸው ኢትዮጵያ ውስጥ የማላገኘው ስታገልበት የነበረው ነገር አለ ዲሞክራሲና የራሴን መብት ማስከበርና ቮት ማድረግ ምርጫ ላይ መሳ ያ ኢትዮጵያ ውስጥ ያታውትን እንደ ክላዝ ማጣት አልፈልግም። ምንም ቢሆን ይሁን እጀ ጨፍኝን ቢሆን አፍንጫን ይችን ቦታ አደርጋለሁ። እና ትልቅ ነገር ነው ለኔ እና ወይዘሮ ክሊንተን እንደዚህ መጥፎ ነገር ብሰራም የተሻለው ነው የተሻለው ነገር ማን ነው የሚለው ነው ታመዛዝናለ ትን ታወጥና ታወር አውርጃ አውጥቼ ነው። ሌላው ደግሞ እንትና እንደው አቶ ሳንደርስ ሚስተር ሳንደርስ እንደው እኔ ኢኮኖሚስት ነኝ። ፍሪ ትሬድ ለምሳሌ ማስተምረው ነው እና ፍሪ ትሬድ ነው ሁሉ አገሮች የሚጠቅም ብዬ ነው ይጠቅማል ብዬ ነው የማስበው እና የነጻ ገበያ ግንኙነት ማለት ነው። ነገር እኔ ነገር ነው። በነገራችን ላይ እኮ ሂለሪ ክሊንተንን ቢሆኑ በተለይ ፕሬዚደንት ኦባማ የገቡበትን የፓሲፊክ የነጻ ገበያ ቀጠና ጉዳይ እንደማይቀበሉ ተናግረዋል። እሳቸው ትቀበል ነበር ሁሉ እሱ ሚስተር ሳንደርስ ገፍቷ ገፍቷ ትንሽ ኮርነር አስገብቷት ነው እንጂ ወዳ አስጠግቷት ነው አንድ ኮርነር ነው። ግን ችግር አለው ቢሆን፣ ለምንድን ነው እንደዚህ የሚያደርጉት? ሂለሪ ክሊንተን ብቻ ሳይሆኑ ብዙዎቹ የዩናይትድ ስቴትስ የፖለቲካ ሰዎች በእንደዚህ አይነት ውድድሮች ላይ የሚገለባበጡባቸው ቦታዎች አሉ፣ ጊዜዎች አሉ። በግልጽ እያየ ናቸው። እኔ አሁን ዶናልድ ትራምፕ ትንሽ ቆይተው ያልኩት ነገር ሁሉ ውሸቴን ነው፣ ስቀልድ ነው ወይም ይሄ አይደለም አቋሜ ሊሉ ይችሉ እንደሆን እያልኩኝ ሁሉ አስባለሁኝ። ለምንድን ነው እንደዚህ አይነት የፖለቲካ አካሄድ ተቀባይነት የሚያገኘው በዚህ ስርዓት ውስጥ? ጥሩ ጥያቄ ነው። በነገራችን ላይ ዶናልድ ትራምፕ ትንሽ እንደዚሁ በትናንትናው ውይይት ላይ እንደዚሁ እንደዚህ ይሆናል ብዬ ምናምን ብሎ ማዕቀፍ ጀምሯል። ኦኬ እሱም ደፉት መስሎ ማድረግ ነው። ግን ይህን የሚደረግበት ምክንያት ያ ሁሉም ስልጣን ላይ መውጣት ከፈለገ የህዝቡን አስተሳሰብ ማየት አለበት። ዲሞክራሲ እኮ እንደዚህ እንደው ንጹሕ አይደለም፣ ለስላሳ መንገድ አይደለም፣ ሻካራ ነው፣ አግሊ ነው፣ አንዳንድ ጊዜ አስፈያምም ሊሆን ይችላል። አንድ የሆኑ ተንታኝ ዲሞክራሲ ራሱን የሚያጠፋበት ጊዜም አለ፣ ስዊሳይድ የሚያደርግባቸው አጋጣሚዎች ያሉ ሲሉ ነበረ። ያ ግን ከሌሎቹ ይሻላል። ከሌላ ሁሉ ከሌላ ሁሉ የተሻለው ቤስት ዋል ደሬ ግን እሱም በራሱ ቢሆን ራሱ ብዙ ችግሮች አሉበት እና የምንመስል አሁን፣ ህዝቡ የተሳሳተ ቢሆንም የተሳሳተ መሆኑን እያወቁትም ህዝቡ የሚለውን ነገር ማድረግ አለባቸው። ምክንያቱም የዲሞክራሲ ጉዳይ ነው። ህዝቡ ይፈልገውን ነገር ማድረግ አለባቸው። አየህ፣ የሚለውን ነገር አብዛኛውን ለመመረጥ ከፈለጉ አብዛኛው የሚለውን እና ማድረግ አለባቸው። ልቡን የልቡን ትርታ ማዳመጥ አለባቸው እና በአንድ በኩል ዚ ቢዩድ ባል ዲሞክራሲ ህዝቡን ህዝቡ ማገልግልና ስሜት ማየት እና በውድድር ጊዜ የተገለባበጡ ሌላ ማለት፣ ሁልደጎስት ነገር ፖለቲከኞች አይናገሩ። በነገራችን ላይ ማንም ፖለቲካ ቢሆን እንደ እውነት እውነት የምትናገር ከሆነ እዲ ማንም ቢሆን እንደ መዋሸ ይዋሽ መዋሸትም ባይሆን ቢያንስ እውነቱን ሁልጊዜ የምትናገር ከሆነ ፖለቲከኛ ልትመረጥ አይችልም የትም። አለ በቀደም ማርኮ ሩቢዮ እና ቴድ ክሩዝ ሲከራከሩ ውሸት አወራ ውሸት አወራ ሲባባሉ ነበርና ዶናልድ ትራምፕ ያንን ተቀብለው እኔ ፖለቲከኛ አይደለውም ሁለቱ ፖለቲከኞች ውሸታም ሲባባሉ ስለሰማው እኔም ውሸታሞች እያልኩ ነው የምጠራቸው ሲሉ ነበረ። እና እዚህ ጋር በተለይ በቴድ ክሩዝ እና በዶናልድ ትራምፕ መካከል ያለውን ልዩነት ሰዎች ሲመለከቱ አንደኛው መርዝ መጠጣት ማለት ነው፣ አንደኛው ማለት ደግሞ ራስን በጥይት ተኩሶ መግደል ማለት ነው ብለው ሲናገሩ ነበረ። ሁለቱንም አይቀበሏቸውም። አንደኛውና ሁለተኛው ሆነው ተከታትለው እየሄዱ ነው ደግሞ ሁለቱ ያሉት እና ምንድን ነው ያለው የሪፐብሊካን ፓርቲው እጣ ብለው ያስባሉ። እርሱ አሁን ባለው ሁኔታ አሁን ባለው ግለት ያላቸው ነገር እንደው አሁን በአሁኑ ጊዜ መቼም ፖለቲካ በፖለቲካ ይቀያየራል በየጊዜው በየሳምንቱ ይቀያየራል እና ለዚህ ነው ምን የአእምሮ ንቅንትን እንቅስቃሴ ስለሚያደርግልኝ ራሴ እከታተለዋለን ስለሚቀያየር፣ በብዙ ነገር ነገሮች ማየት ይችላሉ። በአሁኑ ጊዜ የሚታየ ለነሱ ትንሽ ቀዳዳ ያላቸው ቴድ ክሩዝን መደገፍ ነው ያለባቸው። ባይወዱትም ሰውየው ልክ እኔ አፍንጫን ይዤ ለክሊንተን ቦታ አረጋለሁ እንዳልኩ እነሱም አፍንጫቸውን ይዘው ለክሩዝ ማረግ አለባቸው። ሰውየ መጥፎ ሰው ነው፣ ክሩዝ አክራሪ ነው። ከማንም ሰው ጋር የሚስማማ ሰው አይደለም። ግን ያላቸው ትንሽ እንደው ትንሽ ሊያድናቸው የሚችለው ክሩዝ ነው በአሁኑ ጊዜ እና ምንድነው አንዳንድ ጊዜ የመጀመሪያው ነገር ምርጫ ባይኖር ወደ ሁለተኛው ትሄዳለህ። ያን ሁ አወዳድረ ከሁለተኛው ነገር ባለ አሁኑ ሊያድናቸው ትንሽ ሊያድናቸው የሚችለው ክሩዝ ይመስለኛል ለዚህም ነው ማርኮ ሩቢዮ ከውድድሩ እንዲወጡ ብዙ ሰዎች እየገፋፏቸው ያሉት። አሁን ዶክተር ሰይድ ማን ያሸንፋል ብለው ያስባሉ? በዘንድሮው ፕሬዚደንታዊ ምርጫ አርባ አምስተኛው የዩናይትድ ስቴትስ ፕሬዚደንት ማን ይሆናል? በአሁኑ ጊዜ ሳየው ክሊንተን ነች የምታሸንፍ፣ እያስባለሁ ግን ክሊንተን ችግር ያለባት የኢሜይል የሚባል ነገር አላት ትንሽ። ና እሱ ከመጣ ሌላ ነገር ይሆናል። በሌላ በኩል በአሁኑ ጊዜ እንዲሁ እንዳለ ከተመልከል ትራምፕ ያሸንፍ ይችላል። የአሜሪካ ሕዝብ በጣም ተመሳይተዋል። በተለይ ሁሉ ያመጣው የሪፐብሊካኖችና የዲሞክራቶቹ አለመተባበር ነው ነው እንደምታውቀው፣ እንዲያው አንተም እኔም እንደምናውቀው በቤታችን ሁሉ ከባለቤቶቻችን ሁሉ ሁሉ ጊዜ መተባበር አለ። ባለቤቴ ጋር ሁሉ ጊዜ መተባበር አለን ምጥለ አንዳንድ ጊዜ ይቅርታ ይቅር እየተባባልንም ማድረግ አለብን። ዲጄም ጋር እንገዝሁ ያደርጋሉ። ይሄ አሜሪካኖች ወይም ፖለቲሻኖች ይሄን ማረቃቀታቸው ይሄ ኔጎሽሽን ከየትም ቦታ ያለ ነገር ነው። ይሄ አሜሪካ ተቆጥቷል በዚህ ጉዳይ ላይ እና ሪፐብሊካኖችና በተለይ እነሱ ያበዙታል። ሪፐብሊካኖችና ዲሞክራቶች ያመጡት አባዜ ነው። የሁሉ የህዝብ ጭንቀት ነው። ግን ይህን ካልኩም እንግዲህ ምናልባትም ትራምፕ ሊያሸንፍ ይችላል። አለ እድሉ ብለው ያስባሉ? እስካሁን እድሉ አለው። በጣም እድሉ አለው። ዶክተር ሰይድ ሀሰን፣ ለጊዜው በጣም አድርጌ አመሰግናለሁ።